ከትውስታ ማኅደር ጋዜጠኛ ፍቅሩ ኪዳኔ የመጀመሪያው የኢትዮጵያ ስፖርት ጋዜጠኛ ናቸው። ተኮትኩተው ያደጉት በታላቁ የኢትዮጵያ ዘመናዊ ስፖርት መሐንዲስ ይድነቃቸው ተሰማ ነው። በአገር ውስጥ የስፖርት ጋዜጠኝነት ብቻ ተወስነው አልቀሩም። ባህር ተሻግረው የስፖርት አባታቸውን የነቃቸውን ዱካ ተከትለው የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ጽፈት ቤት እስከ መሰየም ደርሰዋል። ከዘመናችን የዓለም መሪዎች ጋር በስፖርቱ ዘርፍ መክረዋል። በመልሰት የሕይወት ጉዞ ጅመራቸውንና ዘመን ያጎለመሰ ወርቃማ ሻራቸውን ነቅሰው የሚያወጉት እትብታቸው ከተቀበረበት የአዲስ አበባው ፍሎሃ ሆስፒታልና በርቀው ካደጉበት ጉለሌ ተነስተው ነው። የተወለድኩት አዲስ አበባ ፍሉሃ ሆስፒታል ነው። በዛን ጊዜ አባቴ ለግሃር ሰራተኛ ነበረ። ያኔ የፈረንሳይ ተማሪዎች በሙሉ ምድር ባብሩ ነበር የሚሰሩት። ጣሊያን ሀገራችንን ጥሎ እንደወጣ የኢትዮጵያ መንግስት የጠላት ንብረት ሚኒስቴር የሚባል አቋቁሞ ከለግሀር ለቀው ብዙዎቹ ወደ ጉለሌ ያመሩ እና ያደኩት ጉለሌ ከራስ ደስታ ሆስፒታል በታች ነው። እንደምን የመጀመሪያው የኢትዮጵያ ስፖርት ጋዜጠኛ ለመሆን እንደበቁ ሲያወጉም በዛም ጊዜ የቅዱስ ጊዮርጊስ ቡድን የእግር ኳስ ቡድን በኢትዮጵያኖች የተገነባ እሱ ብቻ ነበረ እና የቅዱስ ጊዮርጊስ ቡድን ደጋፊዎች መኪና ያላቸው አቶ ይድነቃቸው እያንዳንዱን ይጠይቅና ተጫዋቾቹ ካሉበት ሁለተኛ ደረጃ ትምህርት ቤት ዋዳሪ ተማሪ ቤት ሄደው አምጥተው ኳስ ሜዳ ያደርሱና ጨዋታው ካለቀ በኋላ ያንን ተጫዋች መልሶ ትምህርት ቤት ይመልሳል እና የእኔም አባት ተራ ሲደርሰው መኪና የነበረው ሰው ስለነበረ፣ ከሱ ጋራ ያው ተጫዋቾቹን ለማምጣት እና ኳስ ሜዳ እየሄድን የእነሱ የሚከፍሉት ይሄ አግዳሚ ወንበር ላይ ነው እዛ ያኔ ጃን ሜዳ በመጀመሪያ እና እኛ ሰሃሩ ላይ ቁጭ ብለን ጨዋታ እንመለከት ነበረ። ቀስ በቀስ ወደ ስፖርቱ አለ መጣው ከአቶ የጥነቃቸውም ጋር በልጅነት እድሜ ነው የተተዋወቁት። እና ትንሽ ጎርመስ ስል ቤተሰብ በአባትና እናት ብዙ ችግር ስለነበረ ቤት ለቅቄ ውጥቼ ለብቻ መኖር ወደ ፒያሳ ከገባሁ በኋላ አቶ ይድነቃቸው የሚያዘውን የፈረንሳይና የጣሊያን ጋዜጦች እንዲሁ እያገላበጥ ቁሱም በማንበብ ኢትዮጵያ ውስጥ የኢትዮጵያ ስፖር ጋዜጠኛ እንደሌለ እና ስፖሩም ራሱ መማር ያስፈልጋል በሚል ሀሳብ እኔ ራሴ የሊሴ ገብረ ማርያም ተማሪ ነበርኩ። ከዛ በኋላ ትምህርት ሚኒስቴር ስፖርት እንዲስፋፋ በማሰብ ሀረር የስፖርት አስተማሪዎች ኮርስ አዘጋጅቶ ነበረ እና እኔም እዛ ተመዝግቤ ሄጄም ኮያንን ኮርስ ተከታትዬ ማስተማሪ ስለ እግር ኳስ እና ስለ እግር ኳስ ሻምፒዮና ዝግጅት ይሄን የመሳሰለ በሙሉ አቶ ነበረ። ሌላ በኢትዮጵያ ጠቅላይ ግዛት ውስጥ በሙሉ በትምህርት ቤቶች ውስጥ ስፖርት አስተማሪ የሚባሉት የጂምናስቲክ አስተማሪ የሚባሉ ናቸው። ብዙዎቹ ግን ከውትድርና የመጡ ናቸው። ያኔ ሰልፍም ጂምናስቲክም የሚያውቁ ወታደሮች ነበሩ። ነገር ግን ትልልቆቹ ትምህርት ቤቶች የስዊድን አስተማሪዎች ስመጥተው ስለነበረ እነሱ ናቸው ያንን ኮርስ የመርሱት እና አንዱም እንዳው የታወቀው የክብር ዘበኛ ሚሊተሪ አካዴሚ አስተማሪ የነበረው ሜጀር ኦኒኒስ ካኔን ነው የመጀመሪያውን የትምህርት ሚኒስቴር የስፖርት ክፍል የከፈተው እና በሱ አማካይነት ነው እና ያንን ኮርሴት ተካፍለን የተመለስነው። ነው የስራ እንድንጀምር ስንጠየቅ እኔ ወደ ገብረ ማርያም ተማሪ ቤት ተመደብኩ፣ ሌሎቹ ያው ወደ የክፍለ ሀገራቸው ተመለሱ እና ትምህርት ሚኒስቴር ወደ ኮሚኒስት ሀገሮች ቼኮስሎቫኪያ፣ ሁንጋሪያ፣ ቡልጋሪያ፣ ሩማንያ ይህን የመሳሰለ ቦታ ለስኮላርሽፕ ስለነበረ ለመሄድ የሚፈልግ ተባለ እና እኔ ይልቁን ከአዲስ አበባ ወደ ድሬዳዋ አሊያንስ ፍራንሴዝ ለማስተማር ሄድኩ። ከዛ በኋላ ነው ወደ ጋዜጣው አለም የመጣሁት እና እንደ አጋጣሚ እኔ በዛሬ ኢትዮጵያ ጋዜጣ ላይ አቶ አህዱ ሳቡር የሚባሉ ኃላፊውን አነጋግር ኢትዮጵያ ውስጥ የስፖርት ጋዜጠኛ የለም እና እኔ ልጀምር ስላቸው ጀምር አሉኝ እና ከውጭ ሆኜ ያስተማርኩ እጽፍ ነበረ። በኋላ ለምን እዚህ መጥተህ አትሰራም ተብዬ የመጀመሪያው ኢትዮጵያዊ ስፖርት ጋዜጠኛ ማስታወቂያ ሚኒስቴር የቀጠረው እኔን ነው። እንተቃጥር ከዛም የኢትዮጵያ ራዲዮ ጣቢያ የስፖርት ፕሮግራም ጀመርኩ። ከዛም በኋላ ለሌሎቹም ጋዜጦች፣ ለአዲስ ዘመን ለነ ሄራልድህን ሁሉ በሙሉ ስለ ሀገር የስፖር እንዲጽፉ እያበረታታሁ ወይም ራሴም የጻፍኩ እየሰጠሁ ስፖርት በጋዜጣ እንዲነበብ አደረኩ። እዛም ጊዜ እንዳጋጣሚ እድል ነው መቼም የእግዚአብሔር እድል ነው። አቶ አምደ ሚካኤል ደሳለኝ በድሮ ጊዜ ጋዜጣ ራሳቸው ይጽፉ የነበሩት የማስታወቂያ ኃላፊ ሆነው ሱዳን ከኢትዮጵያ ጋር ለመግጠም መጣች እና የሱዳኑ ጋዜጠኛ ከኳስ ሜዳ መስመር ይዘርጋልኝ በራዲዮ አስተላልፋለሁ ብሎ ፌዴሬሽን ይጠይቃል። ፌዴሬሽን ማስታወቂያ ሚኒስቴር ደውለው ራዲዮ ጣቢያ አቡነ ጴጥሮስ አጠገብ ነበር ቢሮዋችን። አቶ ታደስ አበበ ይባሉ ነበር የራዲዮ ጣቢያው ዲሬክተር። እሳቸውን ደውለው ጠየቋቸው። እሳቸው ደግሞ በተራቸው ሚኒስትሩን ሄደው እንደዚህ መስመር ይዘርጋለን ያሉ አሉ። ታዲያ ለምን አትዘረጉላቸውም? ይላሉ ሚኒስትሩ። ጥሩ፣ ለመሆኑ ለምንድን ነው በአማርኛ የማይተላለፈው ብለው ሲጠይቁ እኛ ይህንን ስራ የሚሰራ ችሎታ ያለው ሰው የለንም አሉ። ታዲያ ለምን ይድነቃቸውን አትጠይቁትም? ይላሉ አቶ አምደ ሚካኤል። አቶ ታደሰ፣ አቶ ይድነቃቸው ነው ብሎ የሚያስተላልፍ ሰው አለን አለ እና በዚህ መሰረት ሁለቱ መስመር ተዘረጋ። ይሄ እንደ አውሮፓ አቆጣጠር በሽቴ መቶ ሀምሳ ሰባት ነው። ሁለት ትንሽ ጠረጴዛ ሜዳው ዳር ቁጭ ብሎ ነበረ እና እኔ ያው እንደ ለመድከው የራሴን ስራ አሉኝ። ማታ አጭር ሪፖርትና ሰኞ ትንሽ ረዘም ያለ ጠዋት ነበር። ስታዲየም ሄጄ ቁጭ ብዬ ጨዋታ እስኪጀመር ስጠብቅ፣ አንድ አስር ደቂቃ ሲቀረው አቶ ፍቅሩ ኪዳኔ በአስቸኳይ ይፈለጋሉ የሚል መልእክት መጣ። እኔ ደግሞ ምን መጣ ብዬ በል፣ ቦታዬን ያዙልኝ ብዬ ወረድኩ። አላት ወይዘጋቸው እኔን ሸይ ጨዋታ የት ነው የጠፋኸው? የት ጠፋሁ? እንደዚሁ ነው ያለሁት። ማ ነገረኝ ነው? በል ቡድኖቹ ወረቀቱን እና ሂደ እና ከዛው ከሱዳኑ ጋር ለመጀመሪያ በኢትዮጵያ ታሪክ ውስጥ ከአዲስ አበባ ስታዲየም አንድ ኢንተርናሽናል ግጥሚያ በራዲዮ አስተላለፍኩ እና ያን ጊዜ ሀገራችን ልምድ የለም፣ ስታዲየም ትራንዚስተር ምናምን ይዞ መሄድ የለም። እንዴት እንደተላለፈ ምን እንዳለ ለማወቅ አልቻልኩም። ጨዋታው ካለቀ በኋላ ወደ ከተማ በዛን ጊዜ ጎረምሳ ስለነበር ወደው በበረሃ ብቅ ስል የሚጋብዘው ሰው ብራቦ ምን የሚለው በዛ እና ሁሉ ራስ ዴው ሰምቷል ማለት ነው ብዬ በዚህ ሰው የሰማውን እንዴት እንደሆነ የሱዳኖቹን ስም እንዴት አድርገህ አስታወስከው የነ መሐመድን አሊ ሳይማታብህ ምን እያሉ ሁሉ ብቻ እንደ ተደሰተ እና እኔም ያው ቢራዬን እየጠጣሁ እንደዚያው አምሽቼ እቤት የገባው እና እንግዲህ ይሄ ነው የስፖርት ጋዜጠኛ ታሪኩ አጀማመሩ። ዋናው ነገር ኢትዮጵያ ውስጥ ስፖርት ስለሌለ ከጋሽነቃቸው ጋር የሚውል ሰው እሱ ኢትዮጵያን ስፖርት ለማስፋፋት በሚያደርገው ትግል፣ ሁሉም በበኩሉ አገሪቷን ለማበልጸግ በሚደረገው ጥረት እና እኔም በአቅሜ ደግሞ እስኪ ይሄን ስፖርት ጋዜጠኛነት አንድ ደረጃ ላይ ላድርስ ብዬ የተነሳው ሰው ነኝ። ፍቅሩ ኪዳኔ የስፖርት ዜናዎችን በጋዜጦች ላይ በማስፈርና ከአዲስ አበባ ስቴዲየም እግር ኳስ ጨዋታን በሬዲዮ በማሰራጨት ብቻ አልተወሰኑም። ኢትዮጵያ ለመጀመሪያ ጊዜ በተካፈለችበት ታሪካዊ የሜልበርን ኦሎምፒክ ከኢትዮጵያውያን አትሌቶች ጋር ተገኝተዋል። የአገራቸው የመጀመሪያው የኦሎምፒክ ታሪክ ዋቢም ሆነዋል። ሜልቡርን የሚሄደው ቡድን በመጀመሪያ ነገር የገንዘቡም ችግር ሁሉም ነገር መንግስት ካልደረዳ ከየትም የሚመጣ ነገር የለም አንድ የአውሮፕላኑ ችግር ነው አውስትራሊያ ድረስ ለመሄድ አውስትራሊያ የሚሄደውን ደግሞ ዴሌጋሲዮን የሚመራ ሰው ተብሎ ኮሎኔል ኮስሮፍ ለክብር ዘበኛ ፈረስ ለመግዛት የትልልቁን ፈረስ ለመግዛት ከደንብ ብለው ሄደው ነበር አውስትራሊያ እና የክብር ዘበኛ ፈረሶች ከአውስትራሊያ ነው ተገዝተው የመጡት ስለዚህ ኮሎኔል ኮስሮፍ አውስትራሊያን ስለሚያውቁ እሳቸው ይምሩ ተባለ። ያ ኦሊምፒክ ያስገባን ቪርቪሊስ እሱ ገንዘብ ያዥ እና የቡድኑ አማካሪ ሆኖ እነኚህ ናቸው። ለመጀመሪያ ጊዜ በአትሌቲክስ ቦክስ፣ እና የቢስክሌት ሯጮች መርጠን የላክ ነው እና እነሱን ያው ጃንሆይን ተጠይቀው ከአየር ኃይላችን አንድ ዲሲ ስሪ አውሮፕላን አውሰው መቶ ሀያ አምስት ሰዓት በሮ አምስት ቀን ነው ስድስት ቀን ፈጅቶበት ሜልቡርን ደረሰ፣ እና እዛ ተካፍረው ተመልሰው መጡ እና በዛም ጊዜ የመጀመሪያው የመጨረሻው ደብዳቤ ለሚስተር ቪርቪዲስ ለኢትዮጵያ የገንዘብ ሚኒስትር የጻፉትን በፈረንሳይኛ ኮፒ አለኝ። በየቦታው ባለፍንበት ቤንዚን የሞላነውን ለሼል ስላልከፈልን ሂሳቡ ሲመጣ አጣርተን ለገንዘብ ሚኒስቴር እንልካለን ብለው የፈረሙበት ደብዳቤ አለችኝ። እንደዚህ ነው የኦሊምፒኩ እንትን አለው። ከዛ በኋላ አቶ ይድነቃቸው የኮንፌዴሬሽኑ ዋና ጸሐፊ ሆነና ኮሎኔል ኮስትሮፍ ዋ ገንዘብ ሆን አያዥ ሆነው ይቀራሉ። ጄኔራል መርድ መንገሻ የኮንፌዴሬሽኑ ፕሬዚዳንት ሆነው ይረከቡና ወደ ሮም የሄደው ዴሌጋሲዮን በአቶ ይድነቃቸው መሪነት ነው። ለመጀመሪያው ጊዜ ፍቅሩ ኪዳኔ ኢትዮጵያ ወደ ኦሎምፒክ ውድድር እንደምን ለመዝለቅ እንደቻለች የዓይን ምስክር የሆኑበት የታሪክ ትውስታ አላቸው። ማስታወስ ያለብን እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ሀያ አራት ፓሪስ ልዑል ራስ ተፈሪ መኮን አውሮፓን ሲጎበኙ ፓሪስ ላይ በተደረገው የኦሊምፒክ ጨዋታ ተጋብዘው ተመልክተዋል። እና ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ኦሊምፒክ ጨዋታ ከጃንሆይ ጋር የተመለከቱ ራስ ስዩም፣ ራስ ናደው፣ ደጃዝማች ወንዶሰን፣ ደጃዝማች ኃይለ ሥላሴ፣ ሊጋባ ወዳጄ ናቸው። ከጃንሆይ ጋር ኦሊምፒክ አንደኛ ማዕረቆቸው የተመለከቱት እና ጃንሆይ በዛን ጊዜ ኢትዮጵያ እንደ ሮፓ አቆጣጠር በሺ ዘጠኝ መቶ ሀያ ስምንት አምስተርዳም ላይ በሚደረገው ኦሊምፒክ ጨዋታ እንድትካፈል ምኞት ነበራቸው እና አንዱ የኢንተርናሽናል ኦሊምፒክ ኮሚቴ አባል አርሺ የቡና ታክል ነበራቸው ኩባንያው እና አዲስ አበባ በመጡ ጊዜ ከልዑል አልጋ ወራሽ ጋር ተነጋግረው፣ እሱ የኢንተርናሽናል ኦሊምፒክ ኮሚቴ ፕሬዚደንት ተቀይሮ አንድ ቤልጂክ ስለነበረ በውጭ ጉዳይ ሚኒስቴሩ አማካይነት አዲስ አበባ በነበረው ሚኒስቴር ማለትም ያኔ ሚኒስቴር የሚባለው አምባሳደር ነው። በሱ አማካይነት ተጻጽፈው ኢትዮጵያ አፍሪካ ውስጥ ዘመናዊ ስፖርት ምን እንደሆነ ከተማረች በኋላ ነው ወደ ኦሊምፒክ መምጣት የምትችለው ብለው ከረቀሉ። ታዲያ ይሄ ሲሆን ሀገራችን ተራት ይዞ ከወጣ በኋላ እንደ አውሮፓውያን አቆጣጠር በሺህ ዘጠኝ መቶ አርባ ስምንት አመተ ጃኖ ሆይ በአዋጅ የኢትዮጵያ ስፖርት ኮንፌዴሬሽን ብለው አቋቋሙ። እና ሲያቋቁሙ ፕሬዚዳንት ሌተራ ጄኔራል አብይ አበበን አደረጉ። ገንዘብ ያዥ ኮሎኔል ኮስሮፍ ቦጎሲያን፣ ዋና ጸሐፊ አቶ አምደሚካኤል ደሳለኝ፣ ከአባሎች ኮሎኔል ክፍሌ እርገቱ ረዳናች የአዲስ አበባ ከንቲባ የነበሩትን እና የኤድዋርድ ቪርቪሊስ ይሄ ግሪኩንና አንድ ካቶ ካቺክ የሚባል የአርመን ተወላጅ እነዚህን ነው የሾሙት በዛን ጊዜ እና ጀኔራል አብይ አበበ ኦሊምፒክ ከግሪክ የመጣ መሆኑን የእኛ ሰዎች ስለሚያውቁ ኤድዋርድ ቪርቪሊስን ከኢንተርናሽናል ኦሊምፒክ ኮሚቴ ጋር ተጻጽፎ ኢትዮጵያን ወደ ኦሊምፒክ እንዲያስገባ ጠየቁት። እሱም ያንኑ ስራ ጀምሮ እንዳውም በኋላ የራሱ የስፖርት ኮንፌዴሬሽኑ ዋና ጸሐፊ ሆኖ ነበረ። ከእሱ በኋላ ነው አቶ ይድነቃቸው እንደ ሮምፒ አቆጣጠር በሺህ ተመቶ ስልሳ ዋና ጸሐፊ ሆኖ ኮንፌዴሬሽን የተረከበው እንጂ እነሱ ነበሩ እና እኛ አቶ አምደ ሚካኤል ደሳለኝ በጣያን ጊዜ ሁለት የስፖርት ድርጅቶች ነበሩ። አንድ ለሀገሩ ተወላጆች፣ አንድ ለጣልያኖቹ። ሁለቱንም መጣሊያን ሰፈር ነበር። እንደውም ሁለቱንም ድርጅት ተረክበው ከዛ በኋላ መቀስ በቀስ በማከፋፈል ዱን ክፍል አቶ የዝነቃቸው ሰጥተው እሱ የእግር ኳስ ፌዴሬሽኑ እንዲያስፋፋ ያደረጉት በዚህ አይነት አኳሆን ሲጀመር ያው ኢትዮጵያ ውስጥ የነበሩት ቡድኖች አምስት ብቻ ነበሩ። ከኢትዮጵያኖቹ ያው የቅዱስ ጊዮርጊስ ቡድን ነው፣ የግሪኮች ኦሊምፒያኮስ፣ የጣሊያኖች ጁቬንቱስ፣ የአርመኖቹ አራራት እና እኛን ሊረዱ የመጡት የእንግሊዝ ጦር ቡድን አምስተኛው ነበረ። እነኚህ ነበሩ በመጀመሪያ የሚወዳደሩት። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።